በሰላመ ቅዱስ ገብርኤል መልአክ ኦ እግዝቴ ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ እም እግዚአብሔር ጸባዎት ሰላም ለኪ ብሩክ ታንቲ ኢማንስት ወብሩክ ፍሬ ከርስኪ ተፈሲ ፍሲት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ሃበ ፍቅሮልኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ